የዲደብልዩ ዜና። ጤና ይስጥልኝ አድማጮቻችን። በመጀመሪያም ዋና ዋና ርዕሶቹ፣ በደቡብ ክልል ካለፈው ሐሙስ አንስቶ በተከሰቱ ግጭቶች የሞቱት ሰዎች ቁጥር ወደ ስልሳ መጠጋቱን የሲዳማ አርነት ንቅናቄ ሲያን አስታወቀ። ፓርቲው በግጭቶቹ ከቆሰሉት መካከል የሞቱ በመኖራቸው የሟቾች ቁጥር መጨመሩን ገልጿል። ዛሬ ሶማሊያ ዋና ከተማ መቅድሾ ውስጥ በቦምብ ፍንዳታ 17 ሰዎች ተገደሉ፣ 28 ቆሰሉ። አሸባብ ኃላፊነቱን በወሰደበት በከባዱ ፍንዳታ በአካባቢው የነበሩ ሕንፃዎችም ጉዳት እንደደረሰባቸው የዓይን ምስክሮች ተናግረዋል። የኬንያ የገንዘብ ሚኒስትር ሄንሪ ሮቲች ከውሃ ግድብ ግንባታ ጋር የተያያዘ በተባለ የሙስና ወንጀል ተከሰው ዛሬ የታሰሩ ከሚኒስትሩ ሌላ ምክትላቸውን ጨምሮ ስራውን የሚቆጣጠረው የኢጣሊያ ኩባንያ ኃላፊ እና ሌሎች 27 ሰዎች እንደሚከሰሱም ተነግረዋል። ዜናው በዝርዝር በደቡብ ክልል ካለፈው ሐሙስ አንስቶ በተከሰተ ተቃውሞ ግጭትና ሁከት የሞቱ ሰዎች ቁጥር ወደ ስልሳ መጠጋቱን ተቃዋሚው የሲዳማ አርነት ንቅናቄ ሲአን አስታወቀ። የሲአን ዋና ጸሐፊ አቶ ለገሰ ላንቃሞ ዛሬ ለዶች ለዶች ቨለ እንደተናገሩት በይርጋለም፣ አለታ ወንዶና ለኩ ከተሞች እንደዚሁም ከሁላ፣ ሀገረ ሰላምና ማልጋ ወረዳዎች ባሰባሰቧቸው መረጃዎች የሟቾቹ ቁጥር ቀድሞ ከነበረው አሻቅቧል። ዛሬ ወደ ማልጋ ወረዳ መጓዛቸውን የተናገሩት ዋና ጸሐፊው ከቀናት በፊት የወረዳው ነዋሪዎች ከመከላከያና ከልዩ ኃይል ጋር በተጋጩበት ወቅት ከቆሰሉት መካከል የተወሰኑት በመሞታቸው በዚያ የነበረው የሟቾች ቁጥርም ጨምሯል። በማልጋ ወረዳ በጸጥታ ኃይሉና በሕዝቡ መካከል በተፈጠረ ግጭት የሞቱት ቁጥር 14 እንደነበረ የተናገሩት አቶ ለገሰ ከቆሰሉት ውስጥ አራት ተጨማሪ ሰዎች በመሞታቸው የሟቾች ቁጥር 18 መድረሱን አስረድተዋል። በሌሎች ከተሞችም ተመሳሳይ ሁኔታ መኖሩንም ገልጸዋል። ማልጋ ዛሬ የርኩት እንግዲህ ቀብር ነበርና የቆሰሉ ሰዎች ነበሩ በእለቱ ያልሞቱ እነዛም የቆሰሉትም ሞተዋል። በዛ ቀብር ላይ ነበርኩ። ኢርጋለም አምስት ነበር የሞተው። አለታ ወንዶ ላይ አንድ ሞቷል። ለኩ ላይ አምስት ሞቷል። በአጠቃላይ ከሀገር ሰላሙ ጋር ወደ ስልሳ እየተጠጋ ነው። ዛሬ የተቀበረው በፊት ከቆሰሉት ውስጥ ሶስቱ ነበሩ። ከሰዎች ጠይቀ የተረዳሁት ምንድን ነው ከሞቱት ውጭ ማለት ነው አምስት ሰውም ቆስሎ ሌላ እንዳሉ ነው የሚነግሩን በማልጋ ወረዳ በተከሰተው ግጭት ህዝቡ መደናገጡን የተናገሩት አቶ ለገሰ ባለስልጣናት ህዝቡን የማረጋጋት ስራ በማከናወን ላይ ናቸው ብለዋል። ሲያን በሲዳማ ባለው አጠቃላይ ሁኔታ ላይ ነገ በሐዋሳ መግለጫ እንደሚሰጥም አቶ ለገሰ ጨምረው ገልጸዋል። በደቡብ ብሔር ብሔረሰቦችና ህዝቦች ክልል በሲዳማ ዞን በተከሰተው ግጭት የተፈናቀሉ ከአራት መቶ በላይ ነዋሪዎች ወደ ኦሮሚያ ክልል ምስራቅ ጉጂ ዞን ቦሬ ከተማ መሰደዳቸውን ተፈናቃዮችና የአካባቢው ባለስልጣናት ገለጹ። በሲዳማ ዞን ሁላ ወረዳ ከሚገኙት ጭሮ ዶላን ጨልቤና ጋኛሬ ከተባሉት የገጠር ቀበሌዎች ተፈናቅለው ወደ ከተማው የገቡት እነዚሁ ተፈናቃዮች በአንድ ቤተ እምነት ቅጥር ግቢ ውስጥ ተጠልለው እንደሚገኙ የቤተ እምነቱ አስተዳዳሪዎች ገልጸዋል። በመንደራቸው የተፈጸመ ጥቃት ብሔርን መሰረት ያደረገ ነው የሚሉት ተፈናቃዮቹ ቤቶቻቸው እንደተቃጠሉባቸውና ንብረታቸውም እንደተዘረፈ ተናግረዋል። ጥቃት ፈጻሚዎቹም በሌላ አካላት የተላኩና የተደራጁ ወጣቶች ናቸው ሲሉ ተናግረዋል። በተፈጸመባቸው ጥቃት በርካታ ነዋሪዎች ለሞት መዳረጋቸውን የገለጹት ተፈናቃዮቹ መውጫ መንገድ አጥተው የቀሩ ብዙዎች መሆናቸውን እንደተናገሩም የሐዋሳው ወኪላችን ሸዋንግዛው ወጋየው ዘግቧል። በአማራ ክልል የሚነሱ የወሰንና የማንነት ጥያቄዎችን ከሚመለከታቸው አካላት ጋር ለመፍታት ዝግጁ መሆናቸውን አዲሱ የአማራ ክልል ርዕሰ መስተዳድር አቶ ተመስገን ጥሩና አስታወቁ። አቶ ተመስገን የአማራ ክልል ምክር ቤት 13ተኛ መደበኛ ጉባኤ የርዕሰ መስተዳድርነት ሹመታቸውን ዛሬ ካጸደቀላቸውና ቃለ መሐላ ከፈጸሙም በኋላ ባሰሙት ንግግር የህዝብን ጥያቄ ለመመለስ ደግሞ የህግ የበላይነትን ማስፈን ወሳኝ መሆኑን ጠቅሰው ለዚህም ቅድሚያ ትኩረት እንደሚሰጥም አስታውቀዋል። ካሉናችን ምሰሶ የኑሯችን ዋስትና የሆነውን ሰላማችንን በማስጠበቅ የኢኮኖሚ እድገታችንን ቀጣይነት ለማሳካትና የህዝቦቻችንንም ተጠቃሚነት ለማረጋገጥ የህግ የበላይነትን ማስፈን ለነገ የማንለው ተቀዳሚ አጀንዳችን ይሆናል። ለዚህ የክልላችን መንግስት የጸጥታ ኃይሎችን አቅም ከመገንባት ጎን ለጎን መላውን የክልላችን ህዝብ ተሳትፎ ለማሳደግ ለተልእኮ የሚመጥን አመራር ለመስጠት ከመቼውም ጊዜ በላይ ቁርጠኛ መሆናችንን ላረጋግጥላችሁ እወዳለሁ። አዲሱ ርዕሰ መስተዳደር አንድነታችንንና ሰላማችንን ለአደጋ አጋልጧል ያሉትን የተዛባ የፖለቲካ አስተምህሮን የማስተካከልና በክልሉ ህዝብ ላይ ይሰራል ያሉትን የፖለቲካ ሴራ ለማስወገድም ከህዝቡ ጋር በቅንጅት ይሰራል ብለዋል። የአማራ ክልል ገዢ ፓርቲ የአማራ ዴሞክራሲያዊ ፓርቲ በምህጻሯ አዴፓ በሰኔ 15 ቀን 2011 ዓ ም ግድያ ህይወታቸው ያለፈውን የቀድሞ ርዕሰ መስተዳድር ዶክተር አምባቸው መኮንንን እንዲተኩ አቶ ተመስገን ጥሩነህን ማጨቱን ያስታወቀው የዛሬ ሳምንት ነበረ። ይህ ዶችቨለ ዲ ደብልዩ ነው። ዛሬ ሶማሊያ ዋና ከተማ መቅድሾ ውስጥ በመኪና የተጠመደ ቦምብ ፈንድቶ 17 ሰዎች ተገደሉ፣ በርካቶች ደግሞ ቆሰሉ። ወደ ከተማይቱ ዓለም አቀፍ አውሮፕላን ማረፊያ በሚወስደው አውራ ጎዳና ላይ በሚገኝ አንድ የጸጥታ መቆጣጠሪያ ኬላ አቅራቢያ ቦምቡ ሲፈነዳ የሚያስተጋባ ከፍተኛ ድምፅ መሰማቱንና ጥቁር ጢስም ወደ ሰማይ መንቦልቦሉ ተዘግቧል። በከባዱ ፍንዳታ በአካባቢው የነበሩ ሕንፃዎችም ጉዳት እንደደረሰባቸው የአይን ምስክሮች ተናግረዋል። በአደጋው የሞቱት 17 ሰዎች አስከሬንና ጉዳት የደረሰባቸው ሌሎች 28 ሰዎችም ወደ ሆስፒታል ተወስደዋል። እንደ አይን ምስክሮቹ ከሟቾቹ መካከል ኬላው ላይ ሲጠብቁ የነበሩ ቢያንስ ሁለት የመንግስት ጸጥታ አስከባሪዎች ይገኙበታል። ቦምቡ ባስከተለው መናወጽ መደፋቷን የተናገረችው ሱአዶ አሊ የተባለች የአይን ምስክር አስር ያህል ሰዎች መሬት ላይ ወድቀው መመልከቷን ገልጻለች። ከመካከላቸውም መንቀሳቀስ አቅቷቸው እርዳታ የሚማጸኑም ነበሩበት ብላለች። ለጥቃቱ ኃላፊነቱን የወሰደው አሸባብ ጥቃቱ በመኪና ውስጥ በታጨቁ ፈንጂዎች መፈጸሙን አስታውቋል። ከአንድ ሳምንት በፊት አሸባብ በደቡባዊ ሶማሊያው የወደብ ከተማ ኪስማዩ ውስጥ በሚገኘው መዲና በተባለው ሆቴል በፈጸመው ጥቃት 26 ሰዎች መገደላቸውና 56 ደግሞ መቁሰላቸው ይታወሳል። የኬንያ የገንዘብ ሚኒስትር ሄነሪ ሮቲች በሙስና ተጠርጥረው ዛሬ ታሰሩ። ሚኒስትሩ የታሰሩት ከሁለት የውሃ ግድቦች ግንባታ ጋር በተያያዘ ተፈጽሟል በተባለ የሙስና ወንጀል መሆኑ ተዘግቧል። ለሮቲች ክስ መነሻው ፖሊስ ሲኤምሲዲ ራቬና በተባለው የኢጣሊያን ኩባንያ ቁጥጥር ለሚካሄድበት ለግድቡ ፕሮጀክት የሚውል ገንዘብ አለ አግባብ ጥቅም ላይ ውሏል መባሉ ላይ ያካሄደው ምርመራ ነው። ሮቲች ባለፈው መጋቢት ለአንድ ጋዜጣ በሰጡት አስተያየት ክሱን አስተባብለው ነበረ። ኩባንያውም ክሱን አልተቀበለም። የኬንያ አቃቤ ሕግ የበላይ እንደተናገሩት ሮቲችና ተባባሪዎቻቸው ከመመሳጠር አንስቶ እስከ ማጭበርበርና የፋይናንስ ስነ ምግባር ጉድለት በሚደርሱ ስምንት የወንጀል ጭብጦች ነው የተከሰሱት። እንደ ኃላፊው ሚኒስትሩና ሌሎች በጉዳዩ የተጠረጠሩ ባለስልጣናት በአስቸኳይ የስራ መልቀቂያ ማስገባት ይኖርባቸዋል። ሮቲች የታሰሩት ክሱ ይፋ ከተደረገ በኋላ ብዙም ሳይቆይ ነው። ከሚኒስትሩ ጋር የጣሊያን ኩባንያ ኃላፊና ምክትላቸውን ጨምሮ ሌሎች 27 ሰዎች እንደሚከሰሱም ተነግሯል። ለሁለቱ ግድቦች ግንባታ የ46 ቢሊዮን ሽልንግ ወይም 446 ሚሊዮን ዶላር በጀት ነበር የተያዘላቸው። ሆኖም የገንዘብ ሚኒስቴር ከዛ በላይ መበደሩ ነው የተዘገበው። ኢራን ለአሜሪካን ማዕከላዊ የስለላ ድርጅት ሲአይኤ ይሰራሉ ያለቻቸውን 17 ሰዎች መያዟን ዛሬ አስታወቀች። ኢራን እንዳለችው ከመካከላቸው የተወሰኑት ሞት ተፈርዶባቸዋል። የኢራን መንግሥታዊ ቴሌቪዥን ጣቢያ ከተጠረጠሩት ሰላዮች ጋር ግንኙነት ነበራቸው ያላቸውን የሲአይኤ መኮንኖችን ምስል አሳይቷል። የኢራን የስለላ ሚኒስቴር መስሪያ ቤት እንዳለው ሰላይ የተባሉት 17ቱ የታሰሩት ከጎርጎርሳዊው መጋቢት 2019 በፊት በነበሩት 12 ወራት ውስጥ ነው። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ግን መግለጫውን ፍጹም ሐሰት ሲሉ አጣጥለውታል። ትራምፕ በትዊተር ገጻቸው ባስተላለፉት መልእክት መግለጫውን ተጨማሪ ውሸቶችና ፕሮፓጋንዳ ብለውታል። ኢራን ስለ ሰዎቹ መታሰር መግለጫ የሰጠችው ብሪታንያ በኢራን ስለተያዘባት ነዳጅ ጫኝ መርከቧ መግለጫ ለመስጠት በተዘጋጀችበት ወቅት ላይ ነው። የሀገሪቱ ጠቅላይ ሚኒስትር ቴሬሳ ሜይ ባለፈው አርብ የኢራን ኮማንዶዎች በሆርሙዝ ሰርጥ ላይ ስለያዟት የብሪታንያ መርከብ በሚሰጡት ምላሽ ላይ ከመንግስታቸው አባላት ጋር አስቸኳይ ስብሰባ ሲያካሄዱ ነበረ። ይህ ዶችቨለ ዲደብልዩ ነው። ወዳጆች በለ ዜናውን ለማብቃት እንሆ ዋና ዋና ርዕሶቹን በድጋሚ። በደቡብ ክልል ካለፈው ሐሙስ አንስቶ በተከሰቱ ግጭቶች የሞቱት ሰዎች ቁጥር ወደ ስልሳ መጠጋቱን የሲዳማ አርነት ንቅናቄ ሲአን አስታወቀ። ፓርቲው በግጭቶቹ ከቆሰሉት መካከል የሞቱ በመኖራቸው የሟቾች ቁጥር መጨመሩን ገልጿል። ዛሬ ሶማሊያ ዋና ከተማ ሞቃዲሾ ውስጥ በቦምብ ፍንዳታ 17 ሰዎች ተገደሉ፣ 28 ቆሰሉ። አሸባብ ኃላፊነቱን በወሰደበት በከባዱ ፍንዳታ በአካባቢው የነበሩ ህንፃዎችም ጉዳት እንደደረሰባቸው የአይን ምስክሮች ተናግረዋል። የኬንያ የገንዘብ ሚኒስትር ሄንሪ ሮቲች ከውሃ ግድብ ግንባታ ጋር የተያያዘ በተባለ የሙስና ወንጀል ዛሬ ታሰሩ። ከሚኒስትሩ ሌላ ምክትላቸውን ጨምሮ ስራውን የሚቆጣጠረው የኢጣሊያ ኩባንያ ኃላፊና ሌሎች 27 ሰዎች እንደሚከሰሱም ተነግሯል። ዜናው በዚሁ አበቃ።